ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እኛ ዛሬ እዚህ የመጣነው ሰላማዊ ትግል ያዋጣል፣ በመድብለ ፓርቲ ዲሞክራሲ ትግል ያዋጣል። ይሄንን ደግሞ እውቅና ካለው ፓርቲ ጋር ሆነን እንታገላለን ብለን አምነን ነው። ዛሬ የሰማያዊ ፓርቲን ከተቀላቀሉት አንዱ የቀድሞ የአንድነትና ለፍትህና ለዲሞክራሲ ፓርቲ የአዲስ አበባ ሰብሳቢ የነበሩት አቶ ነገሰ ተፈረዳይ ናቸው። ዝርዝሩም በዕለቱ አብይ ርዕስ እንመለስበታለን። በደቡብ ሱዳን ግጭት የጦር ወንጀሎች ተፈጽመዋል ሲሉ የመብት ቡድኖች እየተናገሩ ነው። በዚህም ላይ ዘገባ ይዘናል። ከመጽሔቱ የትንታኔ ርዕሶች በአንዱ እንመለከተዋለን። ከዓለም ዜና መካከል ባለፈው ቅዳሜ የአልሻባቡ ነውጠኛ መሪ መገደሉን ሶማሊያ አስታወቀች። We'll የግብፅ ፍርድ ቤት ታዋቂ የሆኑ ሰዎችን 230 ያህል የእድሜ ልክ እስራት ተፈረደባቸው፣ የናይጄሪያው አማጺ ቡድን ቦኮ ሀራም የካሜሩንን ድንበር ተሻግሮ በበርካታ ሰዎች ላይ ግድያ ፈጸመ፣ የሚሉ ይገኙባቸዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ለምሽት ተጠናቀዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ጥር 27 2007 ዓ ም አስተናጋጆች አሉላ ከበደና አዲሱ አበባ አቀናባሪ የሀገራችን ንጉሱ ታምሬ ከስርጭት መሀንዲሱ ጋር እስከ አራት ሰዓት አብረን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። አንድ የግብፅ ፍርድ ቤት ታዋቂውን ሊብራል አህመድ ዱኦማን ጨምሮ በሁለት መቶ ሰላሳ የመብት ተሟጋቾች ላይ የዕድሜ ልክ እስራት በየነ። የመብት ተከራካሪዎቹ ላይ ዛሬ ረቡዕ በእስራቱ የተወሰነው የቀድሞውን ፕሬዝዳንት ሆስኒ ሙባረክን ከስልጣን ለማውረድ በተካሄደው በ2011 ህዝባዊ አመት ተሳትፋቸዋል ተብለው መሆኑንም የፍርድ ቤት ምንጮች ተናግረዋል። ሌሎች በአነስተኛ የእድሜ ልክ ውስጥ ያሉ ሰላሳ ያህል ተከሳሾችም አስር አመት ተፈርዶባቸዋል። ባለፈው ቅዳሜ ሶማሊያ ውስጥ የደረሰ የዩናይትድ ስቴትስ ሰው አልባ አውሮፕላን ጥቃት የታቀደለት ኢላማ መቶ ከፍተኛውን የአልሻባብ ነውጠኛ መሪ ዩስፍ ዴግን እንደገደለ ሶማሊያ ይፋ አደረገች። የሶማሊያ መንግስት ዛሬ ረቡ ይፋ ባደረገው በዚህ መግለጫ እንዳመለከተው በዱባዊቷ ዳን ሶር ከተማ የደረሰው ጥቃት ከነውጠኛ መሪዎች ዴግ ሌላ ተጨማሪ የአልሻባብ አዛዦችንም ገለዋል። አንድ የአማጽያኑ ቃል አቀባይ ለቪኦኤ የሶማልኛ ቋንቋ አገልግሎት በሰጠው ቃል ዴግ ን መሞ የዴግን መሞት አረጋግጧል። የሶማሊያ መንግስት እንዳስታወቀው ዴግ ዋናው የአሸባሪ ቡድን ቀንደኛ መሪና የውጭ ኦፕሬሽን ወይም ዘመቻው ክፍል ኃላፊ ሲሆን፣ ሶማሊያ ውስጥ ውጭ ሶማሊያ ውስጥና ውጭ ለደረሱ ጥቃቶችም ቀዳሚው ተጠያቂ የጥቃቶችም ዋና ጥንሳሽ ነበረ። የናይጀሪያው አማጺ ቡድን ቦኮ ሀራም የካሜሩንን ድንበሮች ተሻግሮ በርካታ ሰዎች መግደሉን ተዘገበ። በሩቅ ሰሜን ካሜሩን ግዛት እየታተመ የሚወጣ ሎይዱ ሳህል የሳህል አይን የሚባል ጋዜጣ ይህንን የዛሬ ቦኮ ሀራምን ጥቃት ጭፍጨፋ ሲል ጠርቶታል። የቦኮ ሀራም ታጣቂዎች ሰውን እያረዱ መግደላቸውንና የፎቶኮልን ከተማ ዋና መስጂድም ማቃጠላቸውን ነዋሪዎቿ ለፈረንሳይ የዜና ወኪል ተናግረዋል። በሌላ በኩል ደግሞ የቻድ ጦር በናይጄሪያ እና በካሜሩን ድንበር ላይ ከቦኮ ሀራም ተዋጊዎች ጋር ገጥመዋል። ሞኪ ኤድዊን ኪንደዜካ ከካሜሩን ዋና ከተማ ያውንዴ ያስተላለፈው ዘገባ አለ። ሰሎሞን አባቴ ያቀርበዋል። በመቶዎች የሚቆጠሩ የተባሉ የቦኮ ሐራም ተዋጊዎች ዛሬ የካሜሩንን ድንበር አቋርጠው ገብተው እዚያ ከሰፈሩ የቻድ የቻድና የካሜሩን ወታደሮች ጋር በግንባር ተጋጭተዋል። እማኞች እንዳሉት የቦኮ ሐራም ተዋጊዎች የካሜሩንን ድንበር አልፎ ከገቡ በኋላ ፎቶኮል የምትባለው ከተማ ውስጥ በሰፈሩት የቻድ ወታደሮች ላይ ተኩስ ከከፈቱ በኋላ ከባድ ውጊያ ተቀስቅሷል። ወታደሮቿ ታጣቂዎቹን ትናንት አባረው ወደ ናይጄሪያዊቱ ጋምባሩ ከተማ የገፏቸው መሆኑን ቻድ አስታውቃለች። ዘጠኝ ወታደሮቻቸው እንደተገደሉባቸው ያመኑት የቻድ ባለስልጣናት በጠላት ኃይል ላይ ግን ከባድ ጉዳት ማድረሳቸውንና ከሁለት መቶ በላይ የቦኮ ሐራም ታጣቂዎችን መግደላቸውን አመልክተዋል። ደረሰ የተባለው ጉዳት በሶስተኛ ወገን ባይረጋገጥም ፎቶኮል ከተማ አቅራቢያ የነበረው ካሜሩናዊ ጋዜጠኛ ማልሙሳ ሌዱብላይዝ ለቪኦኤ በሰጠው ቃል ታጣቂዎቹን ምናልባት ለግጭት የተነኮሳቸው ይኸው የቻድ ጦር ጋምባሩ ድረስ ሄዶ ያደረሰው ጥቃት ሳይሆን እንዳልቀረ ጠቁሟል። የቦኮ ሀራም ታጣቂዎች ተላላፊ መንገደኛ መስለው ከናይጄሪያ ጋር በምትዋሰነው የካሜሩን ከተማ ፎቶኮል ውስጥ በመቶዎች በሚቆጠሩ ሰላማዊ ሰዎች ላይ ተኩስ ከፍተው ሶስት ሰዎችን መግደላቸው ያስቆጣቸው የቻድ ወታደሮች ትናንት ጋምባሩ ድረስ ገስ ግሰው መማታታቸውን ነው ብሌዝ የሚናገረው። የቻድ ጦር የጋምባሩን የቦኮ ሀራም ይዞታ ለመደብደብም ሄሊኮፕተሮችን መጠቀሙን አስታውቋል። ቦኮ ሀራም በዛሬው ጥቃቱ በአመዛኙ ያተኮረው ካሜሩን ውስጥ በሚገኙ የቻድ ጦር ይዞታዎች ላይ ቢሆንም የካሜሩን ጦር ለቻዳ ያን አጋሮቹ ድጋፍ መስጠቱን ጋዜጠኛው ብሌዝ ጠቁሟል። የካሜሩን ወታደሮች ግን በርቀት ድጋፍ ከመስጠት በስተቀር ድንበር ተሻግረው ናይጄሪያ ገብተው በውጊያው ውስጥ በቀጥታ ለመሳተፋቸውን ነው ብሌዝ የገለጸው። ባለፈው ሳምንት በአፍሪካ ሕብረት ውሳኔ የተሰጠበት አህጉራዊ ኃይል በአካባቢው እስኪሰፍርም ወታደሮቹ እዚያው እየተከላከሉ እንደሚቆዩ የካሜሩን ጦር ቃል አቀባይ ኮሎኔል ዲዲዬ ባጂክ ለቪኦኤ ገልጸዋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ኒውዮርክ ውስጥ አንድ የመንገደኞች ማመላለሻ ባቡር ሐዲድ በማቋረጥ ላይ ከነበረ አንድ ተለቅ ያለ የቤት መኪና ጋር ተጋጭቶ ሰባት ሰዎች መገደላቸው ተገለጠ። አደጋው የደረሰው ትናንት ማክሰኞ ከኒውዮርክ ከተማ 32 ኪሎ ሜትሮች ወጣ ብሎ መሆኑን የገለጹ ባለስልጣናት አደጋው የደረሰባት የመኪናዋ ወይም የተሽከርካሪዋ ጂፕ ሸሮኬ አሽከርካሪ እንዲሁም ሌሎች ስድስት ባቡር ውስጥ የነበሩ ተሳፋሪዎች መሞታቸውም ታውቋል። ባቡሩ መኪናውን የገጨው ሀዲዱን አቋርጦ ሳይጨርስ መሆኑን አደጋውም እጅግ ዘግናኝ አሳዛኝም ነው ሲሉ የኒውዮርኩ ገዢ አንድሩ ኮሞ ለጋዜጠኞች ተናግረዋል። መኪናው በእሳት ጋይቶ ከመፈንዳቱ በፊት ባቡሩ ተሽከርካሪውን ለብዙ ኪሎ ሜትሮች እንደጎትተውም የኒውዮርኩ ገዢ ኮሞ ተናግረዋል። የእስላማዊው መንግስት ጣጣቂዎች ሶሪያ ውስጥ ግዳጅ ላይ ሳለ ያበራው የነበረ የጦር ጄት ከወደቀ በኋላ የያዙትንና በእጃቸው የነበረውን የዮርዳኖስ አብራሪ በጭካኔ በመግደላቸው የዮርዳኖስ መንግስት አጸፋ ነው ባለው እርምጃ ቀደም ሲል የሞት ፍርድ ተላልፎባቸው ወህኒ ውስጥ የነበሩ ሁለት የአልቃይዳ እስረኞችን በስቅላት ቀጣ። ባለስልጣናቱ የሞት ፍርዱን ተፈጻሚ ያደረጉባቸው የዛሬ 10 ዓመት ዋና ከተማይቱ አማን ውስጥ ለአጥፍቶ መጥፋት ተልዕኮ ተሰማርታ የነበረችውና የከሸፈባት ኢራቃዊቷ ሳይዳ አል ረሻዊና ከአልቃይዳ ጋር ግንኙነት አለው የተባለው ሌላ ኢራቃዊ ዚያድ አል ካርቡሊ ናቸው። እስላማዊ መንግስት ቡድን ሳይዳን በጀት አብራሪው መቶ አለቃ ሙአጥ አል ካስባህ ለመቀየር ጥቃይ ጥያቄ አቅርቦ የነበረ ቢሆንም ቡድኑ ለአብራሪው በህይወት መኖር ማረጋገጫ እስካልተሰጠው ድረስ የጠየቀውን እንደማያደርግ የዮርዳኖስ መንግስት ሲገልጽ ቆይቷል። ቡድኑ አብራሪውን መዋጥን የገደለው ከነህይወቱ አቃጥሎ መሆኑን ትናንት ባወጣው የቪዲዮ መልእክት ማስታወቁ ይታወቃል። ዩክራይን ውስጥ የሩሲያ ደጋፊ የሆኑ ተገንጣዮችን ለመቋቋም ይቻል ዘንድ ዩናይትድ ስቴትስ ለዩክራይን ጦር መሳሪያ መርዳት እንደሚደግፉ አሽተን ካርተር ዛሬ ረቡዕ መናገራቸው ተሰማ። አሽተን ካርተር ቀጣዩ የዩናይትድ ስቴትስ ጠቅላይ ተቀላይ አቃቤ ሕግ እንዲሆኑ በፕሬዝዳንት ባራክ ኦባማ ምርጫ ወይም እጩ ሆነው መቅረባቸው ይታወቃል። እጩ አቃቤ ህጓ ይህን የተናገሩት ሪፐብሊካኑ ሴናተር ጆን መኬይን ዩናይትድ ስቴትስ ለኪቭ ጦር መሳሪያ መርዳት ይኖርባታልን ሲሉ ላቀረቡላቸው ጥያቄ በምክር ቤቱ ቀርበው ሲመልሱ ነው። በሌላ በኩል ደግሞ የአውሮፓ ህብረት የውጪ ፖሊሲ ኃላፊ በባለስልጣናት መረጃ መሰረት አዲስ በተቀሰቀሰው ውጊያ ሶስት ሰዎች መሞታቸው በተገለጠበት ምስራቅ ዩክራይን ውስጥ አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። በሽምቅ ተዋጊዎቹ ይዞታ ስር ካለችው ዶኔትስክ ከተማ ወጣ ብሎ በሚገኙ ሆስፒታል ላይ በደረሰ የቦምብ ጥቃት የሞቱ የሦስት ሰዎች አስከሬን ማየታቸውን ምስክሮች ተናግረዋል አንድ ቦምብ ብቻ አይደለም። አንዱ የተጣለው እዚህ ሆኖ ሌላ ተደግመዋል ነው ያሉት። ሁለቱም ግን በአንድ ጊዜ ነው የጣሉት ሲሉ አንድ ማንነታቸውን ያልገለጹ የዶኔትስክ ነዋሪ አስረድተዋል። የአውሮፓ ሕብረት ፍሬዴሪካ ሞጌሪኒ ሲናገሩም ውጊያ የተቀሰቀሰው ቀደም ሲል በጦርነት በተጠመዱት ተገንጣዮች መሆኑና ይህም ከፍተኛ የሰብአዊ መብት ጥሰት እንዳስከተለ አስምረውበታል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ይካሄዳል የተባለውን ውይይት አስተባበለች። ፒዮንግያንግ የሚገኘውን መንግስት ለመገልበጥም ታሴራለች ስትል ዩናይትድ ስቴትስን ወንጅላለች። የሰሜን ኮሪያው መከላከያ ኮሚሽን የሚባለው የአገሪቱ ከፍተኛ ወታደራዊ ተቋም ዛሬ ረቡዕ ይፋ ባደረገው መግለጫ ዩናይትድ ስቴትስ ላይ የኒኩሌርና የሳይበር ጥቃቶች በማድረስ እንደሚበቀልም አመልክቷል። ይኸው ከፍተኛ ወታደራዊ ተቋም ወሮ በላቢጤው የዩናይትድ ስቴትስ ኢምፔሪያሊስት ብሎ ባሰፈረው መግለጫ አሁን ደግሞ በህዝባዊ ዲሞክራቲክ ሪፐብሊክ ኮሪያ ላይ ጥቃቱን ወደ ወረራ እየቀየረ ነው ሲልም ይከሳል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባለስልጣናት ትናንት ማክሰኞ በሰጡት ቃል ከሰሜን ኮሪያ ጋር ይካሄድል የተባለና ለአሁን በቀጠሮ የተያዘ አጀንዳ እንደሌለና ነገር ግን ከዚያች ሀገር ጋር የሚደረገው ማንኛውም ውይይት አገሪቱ ሰሜን ኮሪያ ማለት ነው የኒውክሌር ፕሮግራሟን ከቀየረች ወይም ከተወች ብቻ እንደሆነ የታወቀ ነው ብለዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ፣ አዲስ አዲሱ አበበንን በአለም ዜናዎች የጀመርነው መደበኛ ፕሮግራም በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮች ይዘናል። ዛሬ ከሁሉ በፊት ታዲያ አሁን የአፍሪካ ዋንጫ ልዩ ዘገባ እንደምን አመስታችሁልኛል የተከበራችሁ አድማጮች፣ የኳስ አርቲስቶቹን ድንቅ ጨዋታ ስንኮመኮም የቆየንበት ሰላሳኛው የአፍሪካ ዋንጫ እነሆ ሊጠናቀቅ አራት ቀናት ብቻ ቀርተውታል። ዛሬ ለዋንጫ ኃላፊዎች የሚለዩበት ጨዋታ በኮንጎ ዲሞክራቲክ ሪፑብሊክ እና አይቮሪ ኮስት መካከል ተካሂዷል። ሌሎች ልዩ ልዩ አጫጭር ዜናዎችም አሉኝ። የአፍሪካ እግር ኳስ ኮንፌዴሬሽን የዲሲፕሊን ኮሚቴ ትላንት ባታ ኢኳቶሪያል ጊኒ ባደረገው አስቸኳይ ስብሰባ በቱኒዚያና ኢኳቶሪያል ጊኒ ጨዋታ ዙሪያ የተከሰቱትን የደንብ መጣስና ችግሮች መነሻጭ መርምሮ የቅጣት ውሳኔ ማሳለፉን ትላንት በስፍራው ከሚገኙት ከአቶ ፍቅሩ ኪዳኔ ባጭሩ መገለጹ ይታወሳል። የሞሪሴሱ ዋና ዳኛ ሲቹን ራጂንድራ ፓሳርድ ቱኒዚያና ኢኳቶሪያል ጊኒን ባጫወቱበት ወቅት በአግባቡ ተቆጣጥረው እንዳልመሩ ለኮሚሽኑ የቀረበውን ሪፖርት መነሻ አድርጎ የስድስት ወራት እገዳ ሲጥልባቸው የ2015 የካፍ ተልእኳቸውንም ሰርዟል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ በቱኒዚያ ላይ የሰጡት የቅጣት ምት ፈጽሞ ትክክል አይደለም ተብሏል። የቱኒዚያ ቡድን ተጫዋቾች ከጨዋታው ፍጻሜ በኋላ ዳኛውን ለመደብደብ ያደረጉት ግልጽ ሙከራና በመልበሻ ቤት በንብረት ላይ ላደረሱት ጥፋት እንዲሁም በካፍ ላይ ላሳዩት ንቀትና ዘለፋ ፌዴሬሽኑ 5 ሺ ዶላር ተቀጥቷል። የቱኒዚያ ፉትቦል ፌዴሬሽን በተጨማሪም እስከ ነገ ሐሙስ ባለው ጊዜ ለጥፋቱ ይቅርታ እንዲጠይቅ ካፍ አሳስቦ፣ በተሰጠው የጊዜ ገደብ ውስጥ ደብዳቤው ካልደረሰው ግን ተጨማሪ ማዕቀብ እንደሚጥል አስታውቋል። ያም ቱኒዚያን ከሁለት ዓመት በኋላ በ2017 ከሚደረገው የአፍሪካ ዋንጫ ውድድር እስከ ማገድ ሊደርስ ይችላል ተብሏል። የቅጣቱ መዘዝ ላዘጋጇ ኢኳቶሪያል ጊኒም ደርሷል። በጸጥታ መላላት የተፈጸመው ድርጊት እንዳይደገም ፌዴሬሽኑ አምስት ሺህ ዶላር ቅጣት ተጥሎበታል። አድማጮች ከስፍራው በሚደርሱ ልዩ ልዩ ዜናዎች መሠረት ደግሞ የዛሬና ነገ ግጥሚያዎችን ሳይጨምር እስካሁን በተካሄዱ 28 ጨዋታዎች ስልሳ አንድ ጎሎች ተመዝግበዋል። አርባ አምስት ጎሎች የተቆጠሩት በየምድብ ማጣሪያው ሲሆን በሲምድብ አስራ አምስት በዲ አስራ አንድ በኤ አስርና በቢ ምድብ ዘጠኝ ናቸው። ሌሎቹ አስራ ስድስቱ ጎሎች በሩ ፍጻሜው ወቅት የተቆጠሩ መሆናቸው ታውቋል። ዘንድሮ ከሀያ ስምንት ግጥሚያዎች ደግሞ አስሩ ያበቁት በእኩል አንድ ለአንድ ውጤት መሆኑ አስገርሟል። ብዙ ጎል በማስቆጠር በዋናነት የሚጠቀሱ ተጫዋቾችም ታውቀዋል። ሦስት ሦስት ጎሎችን በማግባት የተመዘገቡት የቱኒዚያው አህመድ አኬቺ፣ የኮንጎው ቲቪ ቢፉማ እንዲሁም የኢኳቶሪያል ጊኒው ሃቬር ባልቦዋ ናቸው። ጊቨን ሲንጉሉማ በኮንጎ ዲሞክራቲክ ሪፑብሊክ ላይ ጨዋታው በተጀመረ አንድ ደቂቃ ከ04 ሴኮንድ ሲል ያገባት ጎል በቱርናሜንቱ ወቅት ፈጣኗ ሆና ተመዝግባለች። በቲም ደረጃ ብዙ ጎል በማግባት ጋና አንደኛ ሰባት፣ አልጄሪያ፣ ኮንጎ፣ አይቮሪኮስትና እና ኮንጎ ዲሞክራቲክ ሪፑብሊክ እያንዳንዳቸው ስድስት ስድስት ሁለተኛ፣ ኢኳቶሪያል ጊኒ እና ቱኒዚያ አምስት አምስት ሶስተኛ ሆነዋል። አድማጮች ለጊዜው ያሉ አጫጭር ዜናዎች እነዚሁ ናቸው። ነገ አትርሱ፣ ጋናና አስተናጋጅ ኢኳቶሪያል ጊኒ ይጫወታሉ። የዛሬና ነገ አሸናፊዎች እሁድ ለፍጻሜ፣ ሁለተኛ የሆኑት ደግሞ ቅዳሜ ለደረጃ ይገጥማሉ። ሁሉንም እየተከታተል እንዘግባለን። ነገ በልዩ መስኮት አገኛቸዋለሁ። እስከዚያው ሰለሞን ክለነኝ ሰላም፣ ደህና ቆዩ። ሰለሞን ክፍሌን ለአፍሪካ ዋንጫ ልዩ ዘገባው እናመሰግናለን። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ የአንድነት ለፍትህና ለዲሞክራሲ አባላት የነበሩ አሁን የሰማያዊ ፓርቲን ለመቀላቀል ሰነዶችን እየፈረሙ መሆናቸውን ማስታወቃቸው ይገለጣል። ከአዲስ አበባ የደረሰን የዕለቱ አብይ ርዕስ መንደርደሪያ ነው። አንዳንድ የአመራር አባላትን የጨመረው ይህ እርምጃቸው ለጀመሩት ህጋዊና ሰላማዊ ትግል ተገቢ አማራጭ ነው ብለዋል። የሰማያዊ ፓርቲ መሪዎችም ህጉ በሚፈቅደው መሠረት የአባልነት ማመልከቻዎችን መቀበላቸውን ይናገራሉ። መለስካቸው አማሃ ነው ዝርዝሩን የሚያቀርበው። ትናንት አመሻሹ ላይ በሰማያዊ ፓርቲ አማካኝነት በተዘጋጀው ጋዜጣዊ መግለጫ ላይ ተገኝተው ለሰማያዊ ፓርቲ አባልነት የሚያበቃቸውን ቅጽ ከሞሉና ከፈረሙት መካከል የምርጫ ቦርድ ባለፈው ሳምንት ባሳለፈው ውሳኔ ዕውቅና የነሳቸው አቶ በላይ ፈቃዱ ይመሩት በነበረው የአንድነት ፓርቲ የብሔራዊ ምክር ቤቱን በአፈጉባኤነት ሲያገለግሉ የቆዩት አቶ አበበ አካሉ ይገኙበታል። ፈራሚዎቹን ወክለው እንደተናገሩት ዛሬ ይህንን የሰማያዊ ፓርቲ አባልነት ቅጽ ለመፈረም የመጣነው ሁሉ ፓርቲያችንን በምርጫ ቦርድና በኢህአዴግ ስለተነጠቅ ነው ሲሉ ተናግረዋል። የምርጫ ቦርድን ውሳኔ እንደሰሙም ራሳቸውን ከአንድነት ማግለላቸውን ይናገራሉ። ምርጫ ቦርድ በአንድነት ፓርቲ ላይ ያን ያክል ውሳኔ ሲወስን የዛን ቀን ማታ ከአንድነት ፓርቲ ራሴን አይሶሌት አድርጌያለሁ ነው በግሌ። የዛን ቀን እኔ የአንድነት ፓርቲ አይደለሁም። ኢህአዴግ ባምሳሉ ለፈጠረው አንድነት ፓርቲ በፍጹም ኦሪጅናሉ ኢህአዴግ እያለ እሱ በአምሳሉ ለፈጠረው ያደግ አባል ያልከተለ አልቀጥልም አልታገልም። ይሄ የኔ እምነትም ስለሆነ ነው የጓደኞቼም እምነት ስለሆነ ነው የመጣ ነው። ስለዚህ የዛን ቀን ፓርቲውን አቁመናል ወይ ከፓርቲው ጋር ራሳችንን አግለናል። ይህ ውሳኔያችሁ የድርጅት ነው ወይስ የግል ነው ለሚለው የጋዜጠኞች ጥያቄ አቶ አበባ አካሉ የሰጡት መልስ ቁርጥ ያለ ነበረ። ከጥር 21 ቀን ምሽት ጀምሮ ያደግ አፍርሷል። አፍርሶም ነው ያቶ ወገን ጋር አቶ ብልቶ ጋር እያለ የመጣውና ጠዋት ላይ ይሄ የራሳችን ኦፒኒየን ነው የሚሆነው። እኛ የተወሰኑ ሰዎች በሀሳብ እንግባባ፣ የትኛውን ፓርቲ ጆይን እናድርግ? አንድነት ማነው፣ ሰማያዊ ፓርቲ መተን ጆይን እናድርግ። ይሄ ይሄ የኛ የሐሳብ አንድነት ያለን ሰዎች መተን የተቀላቀልነው ነገና ተነገ ወዲያ የኛ ሐሳብ ያላቸው ሰዎች አማራጮቻቸውን ወስደው መምረጥ ይችላል። እኛ ግን የተሻለ አማራጭ መርጠናል። በኢትዮጵያ ፍጥቆ ውስጥ እናስባለን፣ ሰማያዊ ፓርቲ። ስለዚህ በዚህ ሂደት ነው የመጣ ነው። ምናልባት ስራ አስፈጻሚ ላይ የነበሩ የቀድሞ ስራ አስፈጻሚዎች የራሳቸውን ውሳኔ ወስነው ወደሚፈልጉት ፓርቲ ብሄዱ የራሳቸው ጉዳይ ነው። እዚህ ጠምዞ ያመጣን የለም። የታገል የመጣሁት በራስ ፈቃድ ስለሆነ ቀደም ሲል በፓርቲው አመራር በማህበራዊ መገናኛ ብዙኃን አማካይነት ምርጫ ቦርድ ባለፈው ሳምንት በሁለቱ ፓርቲዎች ማለትም በመላው ኢትዮጵያ አንድነት ድርጅትና በአንድነት የዴሞክራሲና ለፍትህ ፓርቲ ያስተላለፈው ውሳኔ በኢትዮጵያ የመድብለ ፓርቲ ስርዓት አቁቶለታል የሚል መልእክት እንዳስተላለፈ በመጥቀስ ይህንን በተመለከተ ያላቸውን አስተያየት እንዲሰጡም ፈራሚዎቹን ወክለው ለተገኙት የቀድሞዎቹ የአንድነት አባላት ጥያቄ ቀርቦላቸው ነበረ። እንዲህ ያለ አቋም በፓርቲው አመራር ይራመዳል ብለው እንደማያምኑ ምክትል አፈ ጉባኤው አቶ ጸጋዬ አላምረው ተናግረዋል። የቀድሞ አንድነት የአዲስ አበባ ሰብሳቢ አቶ ነገሰ ተፈረደኝ ደግሞ ይህም ቢሆን አንድ አቋም ነው ብለው እንደሚያምኑ እነሱ ግን እዚህ የመጡት በየግል አቋማቸው እንደሆነ በድጋሚ አረጋግጠዋል። እያንዳንዱ አባላችን አዲስ አበባ የሚሆን በየክልሉ ያሉ ውሳኔ የሚያስተላልፉት በግላቸው፣ ፎርም የሚሞሉትም በግላቸው፣ ውሳኔውም በግላቸው። ስንት እጅ ወደ ሰማያዊ ፓርቲ ይመጣሉ ቁጥሩ አይታወቅም። ወደ መያድ ስንት ሄዳል አይታወቅም። የመድብ ለፓርቲ ፖለቲካ አያዋጣም የሚልም መብቱ የራሱ አመለካከት ነው። እኛ ዛሬ እዚህ የመጣነው ሰላማዊ ትግል ያዋጣል፣ በመድብ ለፓርቲ ዲሞክራሲ ትግል ያዋጣል፣ ይሄንን ደግሞ ዕውቅና ካለው ፓርቲ ጋር ሆነን እንታገላለን ብለን አምነን ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በበኩላቸው ወደ ሰማያዊ ፓርቲ ለመቀላቀል ለሚፈልጉ የቀድሞ የአንድነት አባላት ሁሉ ህጋዊ ሁኔታዎች በሙሉ የተመቻቹ መሆናቸውን ገልጸዋል። የሰማያዊ ሙሉ አባል ለመሆን በአንድ ቀን የስራ አስፈጻሚ ውሳኔ ነው የሚፈልገው። ይህንን ነገር በስራ አስፈጻሚ ደረጃ በሰፊው ስንወያይበት እንወያይበት የቆየና የወሰንነው ነገር ነው። ከአንድነት የሚመጡ አባላትን የእጩነት ጊዜ ሳያስፈልጋቸው በሙሉ አባልነት ለመቀበል ወስነናል። ከዚ ለዚህ የሰማያዊ ሙሉ አባል ከሆነ በኋላ ደግሞ የመምረጥም የመመረጥ ማለትም ህጋዊ መብቱ የተረጋገጠ ነው። ስለዚህ ባለው ጊዜ ከዚህም በፊት ተሰርተንበታል፣ በክፍለ ሀገር እንደነገርኳችሁ፣ አሁንም ከዚህ በኋላ ባለው ጊዜ ውስጥ ሁሉ ማንን፣ የትኛውን ሰው ብናቀርብ ይሻላል ነው እንጂ ድንበር የለም ከዚህ በኋላ። በማከልም ይህ ጉዳይ ህጋዊ አካሄድን ለመከተል የተከናወነ ይሁን እንጂ ቀደም ብሎም ቢሆን በመላ የሀገሪቱ ክፍሎች አያሌ የአንድነት ፓርቲ አባላት ከሰማያዊ ፓርቲ ጋር በመተባበር ብዙ ሥራዎችን እያከናወኑ መሆናቸውን አቶ ይልቃል ተናግረዋል። አቶ በላይ ፈቃዱን ጨምሮ ከቀድሞ የአንድነት አመራር አባላት ጋራም በጉዳዩ ላይ ከወራት በፊት ጀምሮ በሰፊው ሲወያዩበት እንደቆዩም ይፋ አድርገዋል። አዲስ አበባ በሚገኘው ሰማያዊ ፓርቲ ዋና ጽሕፈት ቤት ውስጥ ትናንት የአባልነት ቅጽ ሞልተው የፈረሙት 11 የቀድሞ የአንድነት አባላት ሲሆኑ ዛሬ 15 የሚሆኑ አባላት እንደፈረሙም የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ለቪኦኤ በስልክ ገልጸዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ራሱን እስላማዊ መንግስት ብሎ በሚጠራው ጽንፈኛ ቡድንና ዮርዳኒሳዊ አውሮፕላን አብራሪ ከነነብሱ ሲቃጥል የሚያሳየውን ቪዲዮ የተመለከተ ዘገባ ቆየት ብለን እናቀርባለን፣ እየተሰናዳ ነው። አሁን ወደ ጎረቤት ሱዳን የሚወስደን ርዕስ ነው። የአፍሪካ ህብረት፣ የደቡብ ሱዳን ግጭት የተመለከተውን የምርማሪ ኮሚሽን ሪፖርት ማዘግየቱ አንድ የመብት ተሟጋች ቡድን ነቅፎታል። ሁማን ራይትስ ዋች የአፍሪካ ህብረት ሪፖርቱ እንዲዘገይ ያደረገውን ውሳኔ ቀልብሶ በአፋጣኝ ይፋ የኮሚሽኑን የምርመራ ውጤት እንዲያደርግም ይላል እንሆ የአፍሪካ ህብረት የደቡብ ሱዳንን ፍትህ ጉዳይ በይደር ይዞታል ያሉት የሁማን ራይትስ ዋች የአፍሪካ ዲሬክተር አቶ ዳንኤል በቀለ ህብረቱ ይህን ማድረጉ ቀድሞውንም ለዚህ የመጀመሪያው ለሆነው የምርመራ ኮሚሽኑ ስራ ክንዋኔ ከልቡ መነሳቱን ጥርጣሬ ውስጥ ከቶታል ብለዋል። ኮሚሽኑን በሊቀመንበርነት የመሩት የቀድሞ የናይጄሪያ ፕሬዚደንት ኦልሼጉን ኦባሳንጆ ናቸው። አቶ ዳንኤል በቀለ በቅርቡ ደቡብ ሱዳን ውስጥ የተከሰተው ግጭት እጅግ የበረታ ጭካኔ ከታየባቸው ጦርነቶች አንዱ ነው። ብዛት ባለው ህዝብ ላይ ጉዳት ደርሷል። ብዙ ንብረት ወድሟል። ንብረት ስል በሺዎች የተቆጠሩ ሲቪሎች ንብረት ማለቴ ነው። ደግሞም ሰዎች በማንነታቸው በጎሳቸው ምክንያት ኢላማ እየተደረጉ ተገድለዋል። ብዙ ሺዎች ሞተዋል። ብዙ ሺዎች ከቀያቸው ተፈናቅለዋል። እንደ አውሮፓውያን አቆጣጠር ከታህሳስ ሁለት ሺ አስራ ሶስት ዓመተ ምህረት ወዲህ በደቡብ ሱዳን የጦር ወንጀሎችን ጨምሮ ከባድ የሆኑ ወንጀሎች ተፈጽመዋል። አሁንም አቶ ዳንኤል በቀለ ስለዚህ እውነቱ ተፍረጥርጦ መውጣትና ለደረሰው ግፍ ኃላፊዎቹ በተጠያቂነት መያዝ አለባቸው። የኮሚሽኑ የምርመራ ውጤቶችና ያቀረባቸውን ሐሳቦች ይፋ ማድረግ ወሳኝ ነው። የሱዳን ፕሬዝደንት ሳልቫ ኪር እና የቀድሞ ምክትላቸው ሪያክ ማቻር ሰኞ ዕለት የስልጣን ክፍፍል ስምምነት ተፈራርመዋል። ብዙ የስምምነቱ ዝርዝር ገና መልክ መልክ መያዝ ቢኖርበትም ይህ ስምምነት ስኬታማ ከሆነ በመጪው መጋቢት መጀመሪያ ላይ የብሔራዊ አንድነት የሽግግር መንግስት ይመሰረታል፣ ውጊያው ያከትማል። ታዲያ የአፍሪካ ህብረት የመርማሪ ኮሚሽኑን ሪፖርት ያዘገየው የሰላም ድርድሩን ላለማደናቀፍ ይሆን? በሰላም ንግግሩ ተደራዳሪዎችና በአንዳንድ የአፍሪካ ህብረት ባለስልጣናት ዘንድ በዚያ መልክ የተወሰደ ይመስላል። እንደኛ እምነት ትክክል አይደለም። የሰላም ሂደትና የፍትህ ሂደት አንዱ ከሌላው ጋር ግንኙነት የለውም ብለን አናስብም። ፍትህን የሚያረጋግጥ እርምጃ መውሰድ አለመቻል አጥቂዎች ጥቃታቸውን እንዲያባብሱ ያበረታታል ብለዋል የሂውማን ራይትስ ዋቹ ባለስልጣን። አለማቀፉ ማህበረሰብ በደቡብ ሱዳን ፍትህ ዙሪያ እርምጃዎችን ለመውሰድ የኮሚሽኑን ሪፖርት ሲጠብቅ ቆይቷል፣ ብለዋል። በደል ፈጻሚዎቹን በተጠያቂነት ለመያዝ ከሁሉም የሚሻለው ዘዴ ወይም አሰራርና አካሄድ የትኛው እንደሆነ ለመወሰን ማለት ነው። ምናልባት ለደቡብ ሱዳን የሚያስፈልጋት ደቡብ ሱዳናውያንና ዓለም አቀፍ አባላትን ያካተተ ቅይጥ ፍርድ ቤት ሊሆን ይችላል የሚለው ላይ መግባባት ያለ ይመስላል። የምርመራና የአቃቤ ሕግ ዘርፎች ያሉት ለምስክሮች ከለላ መስጠትን ሁሉ የሚጨምር የፍትህ አካል መመስረት ይኖርበታል። የአፍሪካ ህብረት በደቡብ ሱዳን ግጭት የተፈጸሙ ወንጀሎችን ተከታትሎ ሪፖርት ሲያጠናቅር ውድ የሆነ ጊዜና ሀብት ወጪ አድርጎ ሰርቷል። የጥረቱ ውጤት ይፋ ካልተደረገ ተደረገ ግን ይህ ነው የሚባል ጠቀሜታ አይኖረውም ሲሉ የሰብአዊ መብቱ ድርጅት ባለስልጣን አሳስበዋል። አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ተከታይ ያደረግነው የዕለቱን ሳምንታዊ ፕሮግራም ዲሞክራሲ በተግባር ባለፈው ሳምንት መጨረሻ የኢትዮጵያ ብሔራዊ ምርጫ ቦርድ በመኢአድና አንድነት ላይ ተመሳሳይ ውሳኔ ማሳለፉ ይታወሳል። በሁለቱ ፓርቲዎች አመራር አባላት መካከል ተቀናቃኝ ቡድኖች ተፈጥረዋል በሚል ቦርዱ ሕጋዊ ነው ላለው ቡድን የእያንዳንዱን ፓርቲ አመራር እንዲይዝ እውቅና ሰጥቷል። በአንድነት በኩል ፓርቲውን እንዲመራ እውቅናውን ከወዲሁ ያገኘው የአቶ ትዕግስቱ አወሉ ቡድን መሆኑም ታውቋል። የዛሬው ዲሞክራሲ በተግባር ዝግጅት እንግዳችን አቶ ትዕግስቱ አወሉ ይሆናሉ። መለስካቸው አመሃ ጋር ከአዲስ አበባ ቆይታ አድርገዋል። እንግዳችንን አቶ ትዕግስቱን በመጀመሪያ የጠየኳቸው በቦርዱ ውሳኔ የተሰማቸውን ስሜት እንዲያካፍሉን ነበረ። የተሰማኝ ስሜት እኛ ከሄድንበት የህግ አገባጓ ተጣጥሞ መወሰኑ ነው። ከዚህ የተለየ ሊሰማኝ የሚችለው ነገር የለም። ብቻትም የግል ደስታ አይደለም። ይሄ የተቋም ነው። ተቋሙ አመራር አልነበረውም። በእውቅና ያገኘ አመራር ሁለት ወገን እውቅና እንዲያገኝ ሲንቀሳቀስ ነበር። ይህ የራሱን ጠቅላላ ጉባኤ አካሄደ። አሁን ይሄኛው ጠቅላላ ጉባኤ ህጉን ተከትሎ የተፈጸመ ነው ብሎ መወሰኑ ከህጉ ጋር የተገናዘበ መሆኑን ብቻ ነው ላረጋገጥ የምችለው። አሁን እንዳሉት በምርጫ ቦርድ ውሳኔ መሰረት እውቅና የተነፈገው ቡድን በእርሶ ቡድን ተቃራኒ የቆመ ቡድን ማለት ነው። የአንድነት አባላት ሙሉ በሙሉ ምናልባት እንደው ጥቂት ካልሆነ በስተቀር አብዛኛው አባላት የእኔ ደጋፊዎች ናቸው የሚል አባባል ነው ያለው፣ ወይንም እምነት ነው ያለው ግብርን ማሳይቻ ለማሳየት ይችላለሁ ብሎ ከዚ በፊት በተጠሩት ጉባኤዎች ሁሉ መጨረሻ ላይ ጥር ሶስት ቀን መሰል የተጠራው ጉባኤ ሁሉ አብዛኛዎቹ እንደተገኙ ያሳያል። ይሄ እንደ ማሳያ አድርጎ ነው የሚያቀርበው፣ እና በተለያየ ጊዜም ጠቅላላ ጉባኤ በሚጠራበት ጊዜ ሁሉ ይመጣሉ እርስዎ ከዚህ አኳያ፣ የለም ይሄ ትክክል አይደለም። የኔ መራብ ቡድን ነው በትክክል የአንድነትን አባላት የያዘ ብሎ ነው የሚነግሩ። እንዴት ነው ይሄ መገለጫው? ጉባኤ ከሆነ እኛም ጋር ተመሳሳይ ሁኔታ ነው ያለው። አሁን ባለፈው ጉባኤ ሁለት መቶ አካባቢ ድምፅ ያለው ወደ መቶ ዘጠና ሶስት ከዛ በላይ ደግሞ በእንግድነት የተቀመጠ እንደዙ ከፍተኛ ቁጥር ያለው ጉባኤ ተሳታፊ ነው የነበረው እና ይሄ ምናልባት ብቸኛ ማሳኛ ሊሆን አይችልም። ሌላው በመዋቅር ደረጃ እየሰራ ነው ያለ ነው። ሁለት የተከፈለ አባል አይደለም ያለው፣ በመዋቅር ውስጥ የታቀፈ አባል ነው ያለው በተለይ ከአመራሩ ላይ ያለው አመራር ውዝግብ ተፈጠረ። ያ ውዝግብ እውቅና ያገኘው ክፍል አለ። እውቅና ያገኘው ክፍል ይዞ ነው የሚቀጥለው። እነሱም ቢሆን እውቅና ካገኙ ያን ይዞ ነው የሚቀጥሉት የነበረው እንጂ ለሁለት የተከፈለ በተለያየ አይነት ፋክሽን የተፈጠረበት ሁኔታ የለም። ስለሌለ እኔ ይህን ህግ ደጋፊ ያለኝ ምናለኝ የሚያስችለው ግራውንድ የለም። የሞራልም የህግም ግራውንድ የለውም። በእነሱ አገላለጽ እንደሆነ እንዲያውም በአሁኑ ጊዜ ምርጫ ቦርድ በትክክል በእኛ ተቃዳኒ ለቆመው ቡድን የሚሰጥ ከሆነ ያ ቡድን የሚወስደው አንድነትን ሳይሆን አንድነትን ሬሳ ነው የሚል አባባል ነበረ። ከዚህ አኳያ የእርሶ አስተያየት ምንድን ነው? ይሄ ጥሩ ብኞት አይመስለኝም። ሬሳ ነው ሬሳ አይደለም። እኔ ህያው ህይወት ያለው አንድነት ነው እየመራ ያለሁት አሁን ከሰጠኝ ድል ጀምሮ ህይወት ያለው አንድነት። እነሱ ከመነሻው ይሄንን ሳቦታጅ ሲጠነስሱ ይሄንኑ ሬሳ ለማምጣት ነበር፣ ግን መግደል አልቻሉ። አንድነትን ለመግደል ነበር የተነሱት፣ አንድነትን አገደሉትም። ስለዚህ ከራሳቸው ተግባር ተነስተ ነው ሬሳ ሞቷል እያሉ ያሉት። ስለዚህ በዚህ ሁኔታ አንድነት ሊገለጽ የሚችላል፣ በእነሱ አንደበት፣ በሚናገሩት አንደበት አንድነት እነሱ፣ አሁን አንድነት አባሎች ናቸው ካልፈለጉ አባል መሆን አይችሉም። ከወጡ የራሳቸው ጉዳይ ነው። ዞሮ ዞሮ አንድነት በመዋቅሩ ተዘራጅቶ አንድነት ያለበት ሁኔታ ነው ያለው። ይህን እንዳውቀው ይፈልጋል። ሬሳም አይደለም። ሁለት ማለት እነሱ የሚሉት ሬሳን የሚሉት እንግዲህ የአንድነት አባላት ከነም ሙሉ ሀሳባቸውና ፍላጎታቸው ከእርስዎ ቡድን ጋር እንደማይሰለፉ ለመግለጽ ነው። ይሄን ያሉት ይሄ ምኞታቸውና ሲሰሩት የነበረው የፖለቲካ አሻጥራቸው ነው። ይሄ ግን አልተሳካላቸው። ምን ነበረ የሰሩት እዚህ ምንድነው? በምን ነው አልተሳካላቸው? በጣም ያጥላቸው ምንድነው ማለት ነው? ምንድነው እሱ እነሱ ሲሰሩት የነበረው አሁን እንዳሉት አሻጥሩ ምን ነበረ አንድ ብለ ሊገልጹልን ይችላሉ? በሚገባ አሻጥሩን በተለያዩ ሚዲያዎች ገልጫለሁ። ከመነሻው የእነሱ ሴራ ኢንጂነር ግዛቸው ከተመረጠበት ጀምሮ ያንሰራራ ሴራ ነው። በቡድን ወጡ፣ በቡድን እንደገና ደግሞ አሻጥር ሰርማ ነው ሳቦታ ሰርተው ተመለሱ። ይሄ አንድ ተግባራቸው ሆነው ምንድነው ያደረጉት ማለት ነው። በቡድን ሲወጡ አዎ የኢንጂነር ግዛቸውን አመራር ለማዳከም ያደረጉት እንቅስቃሴ ነበረ። ያንን ማዳከም ብቻ አይደለም ስሙንም ጥላሸ ሲቀቡት የነበረበት ሁኔታዎች የነበሩ በተለያየ ሚዲያዎች በቡድን አምስት ሰዎች ማለት ነው ወይ አምስት ወይ አራት ሰዎች እነሱ ደግሞ ከውጭ ካለው የዲያስፖራው የኛ ደጋፊዎች ጋራ ከተወሰኑ አራት እና አምስት በማይሞሉ ሰዎች እዛም ሊንክ በመፍጠር የውጭውን ድጋፍ እያሳነሱ የመጡበት ሁኔታዎች ነበሩ፣ ወይም ደግሞ እያጨለሙት የመጣበት ሁኔታ። በዚህና በሌሎች ምክንያት ኢንጂነር ግዛቸው ስልጣኑ ሲለቅ ይሄን አጋጣሚ በመጠቀም እነሱ ደግሞ ይህንን የጋራ ምንድነው የሴራቸውን አንዱ እንቅስቃሴ ሲፈጽሙት ቆዩ። ለአንድ አምሳም ቢሆን አልተሳካም። ያም ቢሆን ምክንያቱም ከተመረጠበት ጀምሮ ቅሬታዎች ደንብ ይከበር የሚሉ እኔ ኋላ ነው ጆይን ያረኩት በመሰረቱ እንጂ ከመጀመሪያ አልነበረ። አዎ ወደሱ መጣ አልነበረ እንደ ወደዚ ካነሱት አይቀር እና እንደውም በሁለተኛው ምርጫ ሲካሄድ ከእናቱ በላይ ጋር ተወዳድረው እንደነበረ ነው የሚነገረው። እና አንድ ድምፅ ብቻ እንዳገኙ እሱን ድምጽ የራስ እንደሆነ ነው የሚገልጹልን። እዚያ እና በዚያም አኩርፈው እንደወጡና ይህንን ቡድን እንደተቀላቀሉ ነው የሚነገረው። ይህ እውነት ነው። በጣም የሚገርመው ነገር ነገሩ፣ አሁን ሰዓት ላይ ሆኜ ይሄን ጥያቄ ልጠየቅ አይገባም። አንደኛ ይሄ ዘግቷል። ቪኦኤ ይሄን ነገር ለመግለጽ የፈለገበት ምክንያት ነገሮች እንደገና እነሱ በእነሱ አንደበት እየተነገረውን እያራገበ ለመምጣት ካልሆነ በስተቀር ይሄ ጥያቄ ልጠየቅ አይገባኝም። ለዚህ መስ ሰጥቻለሁኝ። ባጸደቀደም በተደረገው ውድድር ውስጥ እነሱ በሰሩትም ሴራ በላይ ሊመረጥ ይችላል። በዛ ውድድር ውስጥ እኔ መጥለቁን ስለማ አለመጥለቁን ስለማላውቅ ተወዳደር ያለው ችግር ነው። ምንም አይተያያል ደንብ አልጸደቀም። አለመጥለቁን ያወቅኩት ግን በክርክር ነው መጫወት ቦርድ ሲያሳውቅ ነው። የዛ ጊዜ ግን ተጸደቀ ነው እኔ የወሰድኩት የነበረው እና ተወዳደሩት። ስለዚህ ይሄን ነገር አልወዳደርም ነበር። የምን ኩርሻ አይደለም። ኩርሻ ከሆነ እስከ መጨረሻዋ ድረስ ለምን ቆየው? እስከ ሁለተኛው ጉባኤያቸው እንደውም እኮ የምክትል ፖለቲካ ጉዳይ ላይ ፍኝ ሰርቻለሁ። የምን ኩርፊያ ነው? ኩርፊያ ቢሆን ቆይ፣ አውቶማቲክ መሆን ነበረበት። በዚያ መድረክ ላይ መሳተፉ ህገወጥ ነበር ማለት ነው። ኋላ ነው ህገወጥ ነው። ያው ነው፣ ያው ነው፣ ኩርፊያ ነው። ያው አይደለም እዛ ለስካቸው አንድ ነገር ግልጽ ይሆንልህ። ያው አይደለም ማለት ህገወጥ ነው ካሉ፣ ህገወጥ ያደረገው መካፈሉ ያለ መካፈሉ አይደለም ህገወጥ የሚያደርገው አያደረገው እርስዎ ብቻ በዛ ህገ ወጥ በሆነ መንገድ በተካሄደ መድረክ ተሳትፈው፣ በወቅቱ ህገ ወጥ መሆኑን አላረጋገጥኩም እያልኩን ያለሁት ህገ ወጥ ተመኛው አዎ፣ ለምን በሪኮግኒሽን ባላገኘ ደንብ ነው። እና ለምርጫ ወር አልቀረበም ነበር እሱ መቅረብ፣ ከሰባት ወር በኋላ ነው የቀረበው። አዎ ያ ራሱ ስህተት ነው። የህግ ክፍተት ተጣለው አላወቅንም ማለት ነው። በዛ ሰዓት አላወቅንም እኛ ስወዳደር ስለዚህ ተወዳደር ደም እንኳን አሸንፌ ቢሆን ኖሮ ይቅት አድርግልኝ አለመጥረቁ እንደ እንደ በላይ አቲካራ እንት አልፈጥርም ነበር። ደጋግሜ አልመጣም መጣም በህግ በተጣሰ ወይም ደግሞ ባጻደቀ ደንብ ማስተካከል የሚጠበቅብኝ ነበር። አስተካክዬ በትክክለኛው መንገድ ነው መጣት ያለብኝ ባሸንፍ ኖሮ። አለማሸነፌ ምንም የፈጠረብኝ ነገር የለም እኔ በወቅቱ ስለዚህ ኋላ ነው እኔ ደግሞ ደሞ የተከራከርኩት መጀመሪያ ይከበር ያለው ምን አልነበርኩም። በቡድን ውስጥ እኔ ሶስት ሰዎች ናቸው ጉዳዩ ያነሳ ያን መግለጫ ግን ከሰጡ በኋላ እነዚህ ሰዎች እንደገና ተመልሰው በአንድነት ቢሮ ባለፈው ሳምንት በተሰጠ መግለጫ በሁለት ሳምንት መሰለኝ ትክክል እንዳልሆን ተገንዝበናል ይላሉ። እርሶ ከእነዚያ ሰዎች ጋር እኔ እነሱን መግለጫ ማሰማሁም በመሰረቱ አቶ ዋየለ ነቻለ ነበር በመጀመሪያ እሱ ነበረ ኋላ ደግሞ ለምን እንደተመለሰ ይሄ የአንድነት የግለሰብ መብቶች ስለሚከበር መብቱ ምን ሆኖ የማረጋገጥለት እዛም ሆነ እዚህ ዞሮ ዞሮ ግን ከእሱ በኋላ ምን እዚህ ጆይን ባረግም እውነቱ መንገድ ይሄ ነው ብዬ ግን ቀጥየበታለሁ። መልካም። አሁን አንቺ እገጠቆ ድርሱ ከርሱ ጋርም ሆነ ካተዋየለ ስሜነት ጋር ምርጫ ቦርድ የሚያደርገው ይፋዊ ግንኙነት በግለሰብ ደረጃ ነው አንድነት ነው መስይ ከዚህ በፊትም አሁን አሁን ማ አሁን ማለት ሊቀመንበር ነኝ። ከዛ በፊት አሁን ማለት ሊቀመንበር ከዛ በፊት ማንኛውም ደም ህግ አለ፣ አዋጅ አለ። እንኳን ያጸደቀ ደንብ የተቋቋመ አመራር ቀርቶ በጸደቀ ደንብ እንኳን አመራር ቢከተስተት አለ ብሎ ካሰበ አንድም አባል ቢሆን በአዋጁ ድጋፍ አለው። ምን ለማድረግ አግብጣቦ ድጋፍ ሪፖርት ለማድረግ ከዛም ካለፈ ደግሞ ፍርድ ቤት ላይ ሪፖርት ለማድረግ ለመክሰስ። ግን ህጉ የሚለው የሚመስለኝ ከሆነ አንድም ፓርቲያችው ህግ መሰረት እንዲህ ያለ ችግር በአባላት መካከል ሲፈጠር ወይንም ማንም እንዳሉት ማንም አባል እንትን ሲል ጥያቄ ሊያቀርብ ይችላል በዚያው በፓርቲው መዋቅር ከዛም ካለፈ ደግሞ ፍርድ ቤት ማለት ነው የሚለው አልሰማቸውም እኮ ፍርድ ቤት ነው የሚለው ማለት ነው። ነው መጀመሪያ የህጉን ተገቢነት ህጉ ትክክል መሆኑና ጥያቄ በፓርቲው የውስጥ ደንብ መሰረትም ሆነ በፓርቲ ማደራጃ አዋጅ መሰረት የሚፈቀደው ወይ የሚፈቅደው እነዚህ ህጎችም ደንቦች የሚፈቅዱት አንድ በፓርቲው ውስጥ ትክክለኛ ያልሆነ ነገር ተፈጠረ በሚባልበት ጊዜ አባላት የሚሄዱባቸው መንገዶች አሉ። ይሄንን ችግር ለመፍታት አይደለም፣ ይሄንን ችግር ለመፍታት በፓርቲው ወገር መሰል ካልተፈታ በቀጥታ መብት የተገፈዋል ያለ ፍርድ ቤት ነው የሚሄደው ነው የሚለው። ያ ሌላ ሌላ ሌላ አግባብ ነው ያን ጥያቄ ሌላ አግባብ ነው። ይሄ በአጠቃላይ የሱ መብት አይደለም፣ የግል መብት አይደለም። እንደ አንድ ፓርቲ አባል ደንቡን ከማስከበር አንጻር የተነሳ ጥያቄ ነው። የግል መብት ለምሳሌ አሁን አላግባብ ከአባልነት ብታግደው ፍርድ ቤት ሄዶ አባልነቱን ሊያስከብር ይችላል። በዛኛው እኔ እኮ እንዴት ነው መለስካቸው ወይ የምታመጣው? እኔ እኮ ያንድ ወር እኮ እድሜ ነው ያለኝ።

ደጋግመህ የምትነግረኝ ስነግረኝ ነው የመለስኩትን ነገር ነው ትነግረኛለሁ ምጠይቀኛለሁ የመለስኩትን የመለስኩትን ማለት ምንድን ነው? እኒህ ሰዎች ከአባልነት አግደው አይደለም ጥያቄ ያቀረቡት ፍርድ ቤት መክሰስ የሚችሉ ያ ሲሆን ነው። አሁን ግን ደንቡ ራሱ ትክክል አይደለም፣ አላግባብ ነው ምርጫ የተካሄደው ብለው አቋም መያዝ ግን እንደ አባል መብታቸው ነው። ያንን መብታቸውን ግን የበለጠ ሊያጠናክር የሚችል ቀጥሎም ፍርድ ቤት የሚያስኬድ ከሆነ ሄደው መፈተሽ ያለባቸው በአዋጅ እዛ ያለውን አዋጅ የሚያስፈጽመውን አካል አነጋግረው ይሄ ያዋጣል ያዋጣም ማለት ነበረባቸው። ሲያዩት ግን በትክክል ሕገ ወጥ የሆነ አመራር መፈጠሩ ራሱ ምርጫው በጽሁፍ አረጋገጠ አረጋገጠ ለአንድነት ማለት ነው ለአንድነት ጽህፈት ቤት ያንን ይዘው ነው እንግዲህ ከዛ በኋላ ነገሮችን እያሰፉት እነቱን እየገለጹ ሶስት የነበሩ ሰዎች ይሄ ዛሬ ጉባኤ የሆኑ ጭራሹኑ አመራር ተፈጥሮለት እውቅና ያገኘው። አድማጮች የተከታተላችሁት ሳምንታዊውን ዲሞክራሲ በተግባር በኢትዮጵያ ምርጫና በድርጅቶቹ ተቃዋሚ ድርጅቶችን በተመለከተ ጉዳይ ላይ ያተኮረው ውይይት ነበር። አሁን ወደ እለቱ አንድ ርዕስ ነው የምንሻገረው። ራሱን እስላማዊ መንግስት ብሎ በሚጠራው ጽንፈኛ ቡድን ዮርዳኖሳዊ አውሮፕላን አብራሪ ከነነፍሱ ሲቃጠል የሚያሳየው ቪዲዮ የተሰራጨው ትላንት በዋሽንግተን ዲሲ በነውጠኛው ቡድን ጉዳይ ላይ ያተኮረ ስብሰባ እየተካሄደ በነበረበት ወቅት ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ነውጠኛውን ቡድን ለመዋጋት የተፈጠረው ጣምራ ኃይል አባል ለሆነችው ዮርዳኖስ የዩናይት ስቴትስ ጥምረት የተያዘውን ጥረት እንደሚያጠናክር ይፋ ማድረግ ወይም ይፋ ለማድረግ ከዮርዳኖሱ ንጉስ አብዱላ ና ከውጭ ጉዳይ ሚኒስትር ናሳር ጁዴ ጋር በሚዘጋጅበት ወቅት ነው። የአሜሪካ ድምጽ ራዲዮ የውጭ ጉዳይ ሚኒስቴር መስሪያ ቤት ዘጋቢ ፓም ዶኪንስ ያጠናቀረችውን ዘገባ ትስታ በላቸው ይዛ ቀርባለች። የዮርዳኖሳዊው አውሮፕላን አብራሪ የሙዋጥን አልካሰስ አገዳደል አገዳደል የታወቀው ውጭ ጉዳይ ሚኒስትር ኬሪ ከዮርዳኖሱ አቻቸው ጎን ቆመው ዩናይትድ ስቴትስ በአመት ለዮርዳኖስ የምትሰጠውን እርዳታ ከ660 ሚሊዮን ዶላር ወደ አንድ ቢሊዮን ከፍ ማድረጓን ለመግለጽ ሲዘጋጁ ነበር። ዛሬ ዮርዳኖስ ከአክራሪዎች በርካታ ዛቻዎችና አደጋዎች ተሰንዝረውባታል። በተለይም የራሷ ዜጎች ቁጥር ከ7 ሚሊዮን ያነሰ ሲሆን ቁጥራቸው ከ800 ሺህ በላይ የሚሆኑ ስደተኞችን እያስተናገደች ነው። ኬሪም ሆኑ የዮርዳኖስ ውጭ ጉዳይ ሚኒስትር ናስር ጁደ በጋራ መግለጫው ወቅት የአውሮፕላን አብራሪውን አገዳደል ስለሚያሳየው ቪዲዮ አልተናገሩም። በኋላ ግን የአሜሪካ ውጭ ጉዳይ ሚኒስትር ግድያውን አውግዘዋል። የዮርዳኖስ ውጭ ጉዳይ ሚኒስትር አገራቸው የአካባቢውን ሰላም ለመጠበቅ ቃል እንደምትገባ ተናግረዋል። በዚህ አዲስ የአደጋና የነውጥ ጊዜ ዮርዳኖስ አሁንም ለብዙ ብዙ ዓመታት ሰላምና መረጋጋት በራቀው አካባቢያችን ሰላምና የሕዝብ ደህንነትን ለማስፈን ቁርጠኛ ናት። ቀደም ብሎ ማክሰኞ እለት አማን ውስጥ ተማሪዎች ባለፈው ታሳስ ወር ያበር የነበረው ጄት ሶሪያ ውስጥ ሲከሰከስ ለተያዘው አብራሪ ደህንነት የሻማ ማብራት ስነ ስርዓት ሲያደርጉ ነበር። ቀደም ብሎ ከአይሰስ በቀረበ ጥያቄ መሰረት ሞት ከተፈረደባት ነውጠኛ ኢራቃዊት ሴት ጋር አይሮፕላን አብራሪውን ለመለዋወጥ ዮርዳኖስ ተስማምታ ቢሆንም አብራሪው በህይወት ለመኖሩ ማስረጃ ነበር የፈለገችው። ነውጠኛው ቡድን አይሰስ ከመንግስታት ጋር ለመደራደር የሚያደርገው ጥረት እንደ አገር አስተዳደር ተቀባይነት ለማግኘት ነው ይላሉ የቀድሞ አምባሳደርና የውጭ ጉዳይ ፖሊሲ ገምጋሚ አደም አሬል። እስላማዊ መንግስት የአመራር መዋቅር ስላለው ከሌሎች መንግስታት ጋር ኦፊሴላዊ በሆነ ድርድር የማድረግ ፍላጎት አለ። አሁን እኔ የማየው በቡድኑ ውስጥ እንዲህ አይነት አዝማሚያ ፈጽሞ አለመኖሩን ነው። ዩናይትድ ስቴትስ ለዮርዳኖስ ለረጅም ጊዜ ልማት የሚውልና አሸባሪዎችንም ለመዋጋት ድጋፏን ከገለጸች በኋላ ውጭ ጉዳይ ሚኒስትር ኬሪ አይሰስ በሚነዛው የሐሰት ፕሮፖጋንዳና ጥቃት በመካከለኛው ምስራቅ አካባቢ ስጋት መሆኑ እስከሚቆም የሚወሰድበትን ጥቃት ሁሉ ትደግፋለች ብለዋል። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሰዓት ከአርባ አንድ ያመለክታል። ሳምንታዊው ኢትዮጵያውያን በአሜሪካ ባለፈው እሁድ የራዲዮ መጽሔት ጀምረ ነው ወደዚህኛው ሳምንት የተላለፈው ውይይት ተከታይ ነው። የዛሬው የውይይቱ መነሾ በአንድ ፓስተርና በሌላይቱ ምዕመን መካከል የተፈጸመውን ግንኙነት አስመልክቶ ሁለቱንም ወገኖች ካነጋገርን በኋላ እንዲህ አይነቱ ስህተት እንዴት ሊጀመር ወይም ሊከሰት ቻለ፣ የምዕመናንና የቤተ እምነት መሪዎች ግንኙነትስ ገደቡ እስከምን ድረስ ነው በሚሉ ጥያቄዎች ተንደርድረን ሁለት አባቶችን አነጋግረን ነበር። የዚያ ተከታይ ነው ቀጣዩ ቄስ ዶክተር ቶሎሳ ጉዲና በአትላንታ ጆርጂያ የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር። ፕሮፌሰር ጌታቸው ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት ብዙ ጥናትና ምርምር ያደረጉ አዋቂ ናቸው። ከኒውዮርክ ነው ያነጋገርናቸው። አሁን ወደ ውይይቱ። በውጭው ዓለም በአሜሪካም ሆነ በአውሮፓ ወይም በእስያ ያለው ሰፊ ነጻነት ይሆን ለዚህ የዳረገን? አንድ ቦታ ያልተስማማው ሌላ ቦታ ሄዶ ቤተ ክርስቲያን ይከፍታል። ማነህ ለማገልገል የቀባህ ወይም የካነህ ማነው ነው ጠያቄ የለም። የቅስና ወይም የዲቁና ማዕረጉ የተያዘ ወይንም የተወገዘ ሊሆን የሚችላል ግን ያለ ምክንያት ያለ መንገዱ መከተል ስልጣነ ክነት ይኑረው አይኑረው ሳይታወቅ ማለቴ ነው። እና ይሄ ይሄ ይሆን ለዚህ ሁኔታ ያደረሰው ነገሩን። እርግጥ ይሄ ሁኔታ ሊያሳሰት ይችላል። ለምሳሌ በስደት ባለንበት ሀገር ላይ አንዱ የቄስነኝ ሲል የቅስናውን ማስረጃ አያቀርብልን ይሆናል። ዲያቆን ነኝ ሲል የድቁና ማስረጃ ላይኖረው ይችላል። ነገር ግን የሰው ልጅ ስለሆን ሁልጊዜም ከአስተዳደሩ ሳይሆን፣ ወይም ካመራሩ ሳይሆን፣ የሰው ልጅ ከመሆናችን የተነሳ ነው። እና ይሄንን በላይ አስተዳደር ጥንቃቄ ቢወስድበት የተሻለ ሊሆን ይችላል ማለት ነው እንጂ ዘመኑም ሆነ አቋሙ ሊለውጠው አይችልም። ዶክተር ተረሳ ደርሶ ፕሮፌሰሩ ያሉት በጣም ትክክል ነው። ይሄ የሰው ልጅ ችግር ነው። በየዘመናቱ በቤተ ክርስቲያን ታሪክ፣ በዓለም ታሪክ ይሄ አለ። ፕሮፌሰር ጌታቸው አንድ ነገር የጠቀሱት ነገር አለ ይህ ከስራ አንዱ ሳይሆን ይህ የአገልግሎት አገልግሎት ነው፣ የህይወት ጭሪ ነው። እና ይህ ደግሞ ሌላ ዲማንድ አለው። እንደ ተራ ሰው አሁን ለምሳሌ ይሄ ሰው ያደረገውን አንድ ተምራ አስተማሪ ቢያደርግ፣ አንድ ተራ ሹፌር ቢያደርግ፣ አንድ የክፍል ጻፊ ቢያደርግ፣ ሁ ኬር ተባውት። ነገር ግን ይህ የወጣው እግዚአብሔር አመልካለሁ እግዚአብሔርን አገለግላለሁ ብሎ በህዝብ ፊት በመድረክ ስለታወቀ ነው። ያ ይህንን አስከተለ እንጂ ይህንን በአሜሪካ ሆነ በኢትዮጵያ ውስጥ በዓለም ላይ ስንት ፐርሰንት ነው በዚህ የማይወርቀው። ግን እሳቸው እንዳሉት ይህ ከአገልግሎት የአገልግሎት ጥሪ የህይወት ጥሪ ነው። እና እነዚህ የተጠሩቱ አስፈላጊ ስልጠና ያስፈልጋቸዋል። ዱሮ ችግር አለ፣ አዎ አለ ነበር። አዎ ካልቸር ዳይናሚክ ነው። እነዚህ ወጣቶች እንግዲህ እግዚአብሔር ድምፅ ስለሰጣቸው ይዘምራሉ፣ መናገር ስለሚችሉ ይሰብካሉ፣ እንደዚሁም ይቀድሳሉ። ነገር ግን አንዳንድ ነገሮችን በግድ መማር ያለባቸው ነገር አለ። በዚህ አካባቢ በአገልግሎት ውስጥ በምንገባበት ጊዜ ፊዚካል ባውንደሪስ አሉ፣ ገደብ አለ። ከሰዎች ጋር እንቀራረባለን። ነገር ግን መደናነቅ፣ ስልክ ማብዛት፣ ያለ ቀጠሮ መገናኘት፣ ቴክስት መደራረግ ለፈተና እንደሚያጋልጥ እነዚህም አገልጋዮችን ማሰልጠን የግድ ነው የግድ ነው። ሌላ ደግሞ አገልጋዮቹን በሚያርምበት ጊዜ በዚህ ውስጥ አትግባ፣ አጥፍትያል፣ ቁጭ ብለህ ተማር፣ ተናዘህ ተፈውሰህ ወደ አገልግሎት ተመለስ በሚባሉበት ጊዜ ያፈነግጡና ወደ ሌላው ይሄዳሉ። ምንድነው? ይሄ ደግሞ በአብያተ ክርስቲያናት አካባቢ አንድነት ህብረት ቢኖር አንዱ እዚህ ከታረመ እዚህ ቆይቶ እስክፈወስ ወደ አገልግሎት እስክመለስ ይቆያል እንጂ ወደ ሌላ ቦታ ሄዶ በመድረክ ላይ አይወጣም። ወደ ሌላ ቦታ ሄዶ ሌላውን ስራ አይሰራም። መልካም። ይሄ በምሳሌ ማስተማር ኃላፊነት መውሰዱ ከራስ ያለፈ አላማ እንዳላችሁትም በጥሪ ደረጃ የሚታይና የሚመዘን እንደመሆኑ የሞራልና የማህበራዊ ጥያቄን ኃላፊነቶቹም የላቁ ናቸውና፣ አሁን ከተነሱት ችግሮች ባሻገር በእምነት ቤቶች ውስጥም የሚያሳዝኑ ሌሎች ችግሮች እንዲያውም የተቸገሩ ሰዎች መንፈሳቸውን የሚያሳርፉበት ቦታ በመሆን ፋንታ የብጥብጥ መታያ ሆነው በዚህ በዩናይት ስቴትስ በአውሮፓም የተለያዩ ቦታዎች እንሰማለን እና እንዴት ነው ነኚህ የእምነት ቤቶች የሌሎች ማረፊያ፣ ሌሎችን ማጽናኛ፣ የተሻለ ትልቁን ነገር ማሳያ አይደሉም ወይ? ለምንድን ነው እንዲህ ያለ ትርምስ መብዛቱ? ፕሮፌሰር ጌታቸው አሁን ደሞ ወርሶ እናስቀድም። በቤተ ክርስቲያን ብቻ ሳይሆን በፖለቲካውም እኮ ሰው ይለያያል። እርግጥ እነዚህ መሪዎች መሪዎቹ እንዲህ ያለ ችግር መኖሩን አውቀው እነሱ እየተገናኙ መነጋገር ይችሉ ይሆናል። ምንድን ነው በማህላችን ያለው ችግር? የግል ጥቅምም ሊኖር ይችላል። የእኔ ቤተ ክርስቲያን ትልቅ ሆኖ ህዝበ ክርስቲያኑ የበዛ እንደሆነ ሙዳ የምጽዋቱም ደግሞ ወፈር ሊል ይችላል የሚል ነገር ሊኖር ይችላል። ሁለተኛ ደግሞ ሁለት ሰዎች በግል ሊጣሉ ይችላሉ። በሚጣሉበት ጊዜ ተነስቶ አንዱ ወጥቶን የቤተ ክርስቲያን አቋቁማለሁ ብሎ እንደገና አንድ ቦታ ሄዶ ያቋቁማል። ይሄ አሁንም በሰው መሀል ያለ ችግር ነው። ያው ቅድም እንደተባለው ጥሪን አለማስታወስ ነው። እንደዚህ ያለ ስህተት ባደረገበት ጊዜ ያ ስህተት ያደረገው ሰው አውቆ ራሱ መገለል አለበት። ይህንን ራፍቻ ያለ ሰው ሲያውቅብኝ ብቻ አይደለም የምገለለው። እንግዲህ በሃይማኖታችን በኢትዮጵያ ብዙ ታምራቶች የተሰሩ አሉ። አንዱ የማስታውሰው ካህኑ ይባርካል፣ ለሴቶቹ ይባርካል። በእጁ ተሰማው የእሷ ሴት መሆንና ሄዶ ተጸጽቶ እጁን ቆረጠ ይባላል ምንድነው? መጸጸትም አለ። እስኪታወቅብኝ ድረስ ከቆየው እውነት የእግዚአብሔር አገልጋይ አደለሁ። መጀመሪያውኑ ስህተት ነው፣ ሰይጣን ተጠናውጦታል ልንል እንችላለን። ግን በዚያው ከቀጠለበት፣ ንስሐ ሳይገባ ወደኋላ ኋላ ሳይመለስ፣ እኔ አፍች ያለው እግዚአብሔር እንፈራለሁ ካላለ ወደፊት አይታወቅብኝም ብሎ ከቀጠለ፣ ይሄ ሰውዬ መንፈሳዊ ሰው አደለም፣ ውሸተኛ ሰው ነው። ፕሮፌሰር ጌታቸው የቀረታ ጣልቃ ገባሁ። እሺ አንድ የሃይማኖት አባት አንድ የእምነት ሰው አንድ በጥሪው መሰረት ለብዙዎች ሊያገለግል የተነሳ ሰው ጥፋተኛ ሆኖ ሲገኝ ራሱን እስከ ማግለል የሚሄድበትን ያነሱት፣ የእምነት ቤቶቹ አሁን በተነሳ አይነት ችግር ብቻ ሳይሆን በምናያቸው በርካታ የተለያዩ ችግሮች ሲዋጡ መሪዎች፣ የእምነት አባቶች የት ነው የሚጠየቁት? የእምነት ቤቶች የስህተት ቦታ ሆኖ ሲገኙ ማና የት ነው የሚጠየቀው? ከላይ እስከ ታች እየወረደ የመጣ አስተዳደር ስርዓት ካለ ማለት ቄስ አለ፣ ቆሞስ አለ፣ ጳጳስ አለ፣ ሊቀ ጳጳስ አለ፣ ፓትሪያርክ አለ። በዚያ ስር የሚተዳደሩ ከሆኑ አንዱ የበላው ነው ተጠያቂው። እዚህ አሁን የበላይ የለውም አንዳንዱ ቄሶቹን ቢሆኑ ለጳጳሳቸው አልታዘዝ ይሉ ይችላሉ እና ይሄ ነው የሀይራርኪ መጠበቅ አለበት እንደዚህም ብሎ ጳጳሶቹ ሁሉን ማናውቅም የሚል ክፍል አለ አንደ ደግሞ ይህንኛው ነው የምከተለው የሚል አለ ይሄን ጊዜ አባላቱ መቃወም አለባቸው የበላይ መኖር አለበት የበላይ ከሌለ ራሱን ሊያስተዳድር አይችልም ያነሳው ጥያቄ ቀላል አይደለም ለመመለስ ምእመኑስ ምን ድርሻ አለው ዋናው የሚገለገለው ምእመኑ ነውና ባለቤት መሆን የለበትም ወይ በሲኖዶሱ መሰረት የሚሾመው ምዕመኑ የመረጠው ነው ይሄ የሆነ እንደሆነ ምዕመናኑ ሊከታተሉት ይችላሉ ግን በዚያ በኩል አልሄድንም እና ዋናው ባለስልጣኑ እዛ ክርስቲያኑ መሆን አለበት ጥሩ ወደ ፓስተር ቶሎሳ ልሄድ ይሄ በቤተ ክርስቲያን ውስጥ የትርምስ መብዛት ምንድን ነው የዶክትሪን ወይም የትምህርት ልዩነት ሳይሆን አንዱ ለሌላው ያለመገዛት እኔ መሪ ሊሁን እኔ የራሴን ይኑረኝ ከሚል ሀሳብ የሚመነጭ ነው እና በዛ ላይ አንዱ ሌላውን አያከብርም፣ አንዱ ሌላውን አይሰማም። ሁሉም ተከታይ አለው። በዚህ ምድር ላይ እብዱ እንኳን በመንገድ ላይ ቢወጣ ተከታይ አለው። እና እነዚህ ሰዎች ይከፋፈላሉ፣ ይጣላሉ። ከዛ በኋላ አንዱ ወደዛ ይሄዳል፣ አንዱ ወደዚህ ይሄዳል። ነገር ግን እዛ መካከል የሚጠፋው ምንድነው ከእግዚአብሔር የመጣ ስልጣን በቃሉ ስልጣን የመናገር በቃሉ ስልጣን የመምራት በቃሉ ስልጣን የማስተማር በቃሉ ስልጣን የመገሰጽ ያ ስልጣን የለም በወሬ ነው የሆነው በአሁኑ ጊዜ ስልጣን የሚባል በቤተ ክርስቲያን አካባቢ አይሰማም ከልብ የማምነው የእግዚአብሔር ሰዎች እግዚአብሔር የጠራቸው አገልጋዎች ጸጋቸው ሆነ መልእክታቸው ሆነ በላያቸው ላይ እግዚአብሔር ያስቀመጠው ክብር የሚያስፈራ መሆን አለበት። እንደዚህ ወደ ታች ወርዶ የዓለም መጫወቻና ወሬ መሆን አልነበረበትም። ይህ አንደኛ ደረጃ ከላይ ጥሪ ሳይቀበሉ ለኑሮ ብሎ የሚያደርጉት የህይወት ጥሪት ሳይኖራቸው፣ ሁለተኛ የእግዚአብሔር ፍርሃት በህይወታቸው ባለመኖሩ፣ ቅድም ፕሮፌሰሩ እንዳሉት ሰውየው ኃጢአትን ከሰራ እስከሚያዝ ድረስ ለምን ይቆያል? እግዚአብሔርን የሚፈራ ቢሆን ነገር ግን አሁን እስክያዙ ድረስ ይኮበልላሉ። ኃጢአት ደግሞ በቀላሉ ሰውን የሚለቅ አይደለም። በቤተ ክርስቲያን አካባቢ ያለው ፈተና በሌላው ዓለማዊ መስሪያ ቤት አካባቢ ያለው ፈተና አይደለም። ትልቁ በቤተ ክርስቲያን አካባቢ ሰይጣን እንዳለ ሰዎች ይረሳሉ። ይሄ ሰይጣን ደግሞ በአገልግሎት ህይወት ላይ ነው የሚያተኩረው፣ በአገልጋዎች ስም ላይ ነው የሚያተኩረው፣ በአገልጋዎች መድረክ ላይ ነው የሚያተኩረው። አገልጋዮቹ እኛ መሪዎች እንግዲህ እኔ ከመሪዎቹ አንዱ ነኝና ይሄንን ነገር ወደ እግዚአብሔር ወስደን በእግዚአብሔር ምሬት ህዝቡን ብንመራ ትልቁን ነገር በሰፊ ሄደዋል እንደሚከተል ጥያቄ በተቋማት ደረጃ ያለውን ለፕሮፌሰር ጌታቸው እንዳቀረብ ነው ይሄ መንገድ ማሳየቱ የላቀውን ነገር ለማሳየት በተቋም ደረጃ በወንጌላዊት ቤተ ክርስቲያን አካባቢ ይህን ኃላፊነት ለመውሰድ እንዲህ ያሉ ችግሮች፣ ስህተቶች ሲሰሩ የሚጠየቅበት ቦታና ጊዜ አለ ወይ? ዶክተር ቶሎሳ በኢትዮጵያ ውስጥ ባሉት በጣም የተደራጁ አብያተ ክርስቲያናት፣ ቤተ እምነቶች ዘንድ አለ። የተቻላቸውን በቁጥጥር ስር ያውላሉ፣ ህዝቡን ይረዳሉ፣ የተሳሳተውን ይቀጣሉ። ችግሩ ያለው በምዕራብ ሀገር ነው። እንደዛ አይነት የተደራጀ ቤተ እምነት ወይም ደግሞ ህብረት የለም። አሁን ለምሳሌ አንዱ የዋሽንግተን ዲሲ ቤተ ክርስቲያን አንድን ሰው አጥፍቷል ብሎ ከቀጣው ወደ አትላንታ ይጋበዝና እዚህ አገልግሎት ይሰጣል። ግደለው ያ የአሰራር በአሰራር ህብረት ስለሌለን አንዱ ሌላውን ስለማያከብር አንዱ ሌላውን ስለማይቀበል ሁሉ ነገር ፍራግሜንትድ ሆኖ ስለሚሄድ ችግር ነው። በምዕራብ አገር እስካሁን አልተደረገም። እግዚአብሔር ርድቶ ለወደፊት ይሆን ይሆናል ካሊፎርኒያ ከተገሰጸ አትላንታ ተገጽጿል፣ ከአትላንታ ከተገሰጸ ካሊፎርኒያ፣ ዲሲ በምዕራብ በመስራቅ ዩናይትድ ስቴትስ ተገጽጿል የሚል የጋራ አቋም የጋራ ህብረት ገና ስለሌለን ይሄ እድል ሰጥቶታል። ለእንደዚህ አይነት አሰራርና ለእንደዚህ አይነት ህይወት፣ ፕሮፌሰር ጌታቸው ሊያጠቃልሉ ይችላሉ። መጀመሪያ ማሰብ ያለብን በአሁኑ ሰዓት ጊዜያዊ ችግር ነው ያለን የአመራር ነገር። እስከ ዛሬ ድረስ በኢትዮጵያ ቤተ ክርስቲያን ችግር አልነበረም። ጊዜያዊ ነው። ተስፋዬም የሚያልፍና ወደ ደህናው የምንደርስ ይመስለኛል። እና ለወደፊቱ የምመኘው በሰፊው እያንዳንዱ ካህን የበላዩ ሹመቱን እንደሰጠው የትም ቦታ ለማገልገል በሄደበት ጊዜ ያ መታየት አለበት። በእንደዚህ ያለ ሁኔታ መቆጣጠር ይቻል ይሆናል። አሁን እኮ ማንኛውም ሰው ቆብ ያደርግና መስቀሉን አውጥቶ ይባርከናል። ነገር ግን ያንን የቡራቄ ሥልጣን ከየት አገኘሁ የሚለውን አናውቁ። ቄስ ዶክተር ቶሎሳ ጉዲና በአትላንታ ጆርጂያ የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር እንዲሁም ፕሮፌሰር ጌታቸው ኃይለ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና ጥናታዊ ጽሁፎች ምርምር ያደረጉ አዋቂ ከኒውዮርክ። ሁለቱንም እንግዶቻችንን እናመሰግናለን። ክቡራትና ክቡራን አድማጮች በአውሮፓውያኑ የዘመን አቆጣጠር የያዝ ነው የካቲት ወር የካቲት ወር የእንግሊዝኛው ነው፣ ጥር መገባደዱ ላይ ነው። የየካቲት ወር ወይም ፌብሩዋሪ የጥቁር ህዝቦች ታሪካዊ ወር ነው። በዛሬው ምሽት ዝግጅት የጥቁር ሴቶች ነፃነትና ትግል በዚህ የትግል እንቅስቃሴዎች ደግሞ አብራክ ከአብራክ የተወለዱት ታሪካዊ ተቋማትን የተመለከተ ዘገባ ይዘን ነበር። የሰዓት እጥረት አልበቃንምና እና ለዛሬ አላቀረብንም። በነገው ምሽት ይዘን እንመለሳለን። አሁን በቀሩን ጥቂት ደቂቃዎች የሙዚቃ ፋታ እናደርጋለን። መሀሙድ አህሙድ ነው ሙዚቃ እያለ ነው ነው بدکو دمانت جن باز درگین موسیکا دکه نشی سیله یاد نمیگی بسیج به یوت با قلبی نشی تاکنشی ولتانان چی سواد نشی și se va treci Că se mai se mai ați Că te-n cu că te mă Pe metalinii din suie ca te se mă Pe metalinii din suie ca te se red so be me e de de Sen bana ne sat? Şişik karreci bilen mekim adere sat. Şişik karreci bilen mekim adere sat. En beti would will a safe for yeah የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ተዛሬ አዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉ አከበደና አዲሱ አበበነን ከአቀናባሪው ንጉሥ የታምሩ ከተሰኪ የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦችም ጋር ሆነን በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት ከ3 ሰዓት ላይ ደግሞ በመደበኛው ፕሮግራም እንመለሳለን። አሁን የትግርኛው ስርጭት ይቀጥል።